ያገኘኝ በጣም ነው የማመሰግነው በትላንትና ሁለት ወደ አዲስ አበባ ያቀኑት የቀድሞዋ የቅንጅት አመራር አባልና የአንድነት መሪ ወይዘሪት ብርቱካን ሚደቅሳ ዛሬ ማለዳ ላይ ነው አዲስ አበባ ሲደርሱ ሞቅ ያለው አቀባበል እየጠበቃቸው የኔ ሀብቶቼ እናንተ ናቸው በጣም በጣም ነው የምወዳችው ሁሉንም መሳ ምፈልጋለሁ። ቀላል ነገር አይደለም። አለፈው ሰባት ስምንት ዓመት ያለፈው በእያንዳንዱ ቀን እናንተን ሳላስብ የአገሬን ሰዎች ሳላስብ አገሬን ሳላስብ ያደርኩበት የዋልኩበት ቀን የለም። አባቶቻችን፣ እናቶቻችን ያስተማሩን ነገር አንዳችን ለሌላችን ማሰብን፣ አንዳችን ለሌላችን መቆምን፣ የሌላው ሰው ጉዳይ የራሴ ጉዳይ ነው፣ የሌላ ሰው ልጅ የኔ ልጅ ነው፣ የሌላ ሰው ጎረቤት የሚባለው ወንድም እህቴ ነው፣ ችግሩ ችግሬ ነው፣ ጥቃቱ ጥቃቴ ነው ብለን ተቃቅፈን፣ ተጋግዘን ነው ያደግነው የኖርነው የሚያደርስን ዛሬ የሚያስደስተን ዛሬ የሚያስፈነጥ ቀን እሱ ነው። ለእኔ ሀብቶቼ እናንተ ናችሁ። በራሳቸው አነሳሽነት ስነ ሥርዓቱን ማዘጋጀታቸውን የገለጹት ወጣቶች ወኪል ራሱን ያስተዋውቃል። ነቢዩ ባዘው ባላለው ከፈረንሳይ ልጋ ሲሆን የወይዘሪት ፖርቱካን ሚለክሳ የፈረንሳይ ልጋ ሲሆን አቀባበል ዝግጅት ኮሚቴ አንዱ ነኝ እኔ። አቶ ነቢዩ፣ እንደተረዳሁት በግላችሁ ተነሳስታችሁ ያደረጋችሁት ስነ ስርዓት ነው። እስኪ ወይዘሪ ብርቱካን ዛሬ ማለዳ አዲስ አበባ በገባችበት ጊዜ የአቀባበሉ ስነ ስርዓት ምን ይመስል እንደነበር የትና እንዴት ተቀበላችኋት? እንዴትስ ተሰባሰባችሁ? እሷ ወደ ሀገር ልትመለስ እንደሆነ በተለያየ መንገድ ቀማን ማህበራዊ ደለገቶች ላይም ተነግሯል። እውነት መሆኑን ማረጋገጥ ከቻልን በኋላ አጭር ጊዜ ነበር በዛ በአጭር ጊዜ ውስጥ እዚህ አይነት አቀባበል ማድረግ እንዳለብን፣ የት ነው የምንቀበላት፣ ስሳት ነው የምትገባው፣ ካለው የወቅቱ ሁኔታ ተመሰሉስ፣ እንዴት እንዴት አይነት አቀባበሎች ማድረግ እንችላል የሚለውን ነገር በአስቸኳይ ተሰብስበን በራሳችን ተመሳሽነት የተወሰነ ኮሚቴ በማዋቀር በቀጥታ የአቀባበሉን ሁኔታ እንዴት እናደርግ ከየት እንቀበላት የሚለውን ነገር ላይ ተነጋገርን። በነበረን መረጃ መሰረት ዛሬ ጠዋት አንድ ሰዓት ቦሌ ዓለም አቀፍ አውሮፕላን ማረፊያ እንደሚደርስ ሰምተናል። ኤርፖርት ሄዶ መቀበል ይቻላል አይቻልም፣ ይከለክላል አይከለክልም፣ ይህንን ሁኔታ ማረጋገጥ፣ መንግስት አቀባበል ያደርጋል ወይ፣ በቀጥታ ቤተሰብ ነው የሚቀበለው። እኛ ምንድን ነው የምናደርገው የሚኖሩት ነገሮች መረጃ ማግኘት አስቸጋሪ ነበር። የተወሰኑ ሰዎች ሰፈር ያለውን አካባቢ አቀባበል ለማድረግ ተዘጋጀን። ሰፈር ውስጥ ሆነን አካባቢው ማጥፋት እና ምንጣፎቹን ማዘጋጀት፣ ባነሮቹን መለጠን፣ ወጣቶቹ እና ነዋሪዎቹ ግራ እና ቀኝ ሆነው እንዴት እንደሚቀበሉ ያን ያንን ማዘጋጀት፣ የተወሰነ ሰው ደግሞ ኤርፖርት አካባቢ ላይ ያለውን ነገር ይዞ ወደዚህ የሚመጣበት ተዘጋጀን። ባንዲራ ይዞ መውጣት ይቻላል አይቻልም፣ እነዚህ እናደርጋለን አናደርግም የሕግ አካላቶችን መጠየቅ ይገባል አይገባም። ብዙ ነገሮች ነበሩ። ጊዜ አጭር ነበረ። ነገር ግን በእነዚህ ሁኔታዎች ሁሉ አልፈን የዛሬውን አቀባበል በዚህ መልኩ ማድረግ ችለናል። መልካም። አቶ ነብዩ እንደ ነገርከኝ በአጭር ጊዜ ውስጥ ያገኛችሁት መረጃ ይዛችሁ በገዛ ፈቃዳችሁ ተነሳስታችሁ ይህን ያዘጋጃችሁት መሰረታዊ ጥያቄ ብጠይቅ፣ ወይዘሪት ብርቱካን በኢትዮጵያ የፖለቲካ እንቅስቃሴ ውስጥ የነበራትን ድርሻ ወይም ሚና ብዙዎች የሚጋሩት ብዙዎች የሚያውቁት ይመስለኛል ለናንተ ግን በዚህ በተለየ ስሜት እንድትነሳሱ ወይዘሪት ብርቱካን የምትቀበሉበትንም ሆነ የምትሰጡትን አክብሮት ለማሳየት እንድትነሳሱ ምንድን ነው ምክንያታችሁ? ወይዘሪት ብርቱካን ለእናንተ ባጭሩ ማን ነች? ብርቱካን ዘጠና ሁለት ዓመተ ምህረት አካባቢያችን ወክላ ለህዝብ ተወካዮች ምክር ቤት ለመወዳደር ተወሰነችበት ጊዜ በወቅቱ በአካባቢያችን በህብረተሰቡ ላይ ይደርስ የነበረውን በደል እሷ በደረሰችበት ደረጃ እና ባላት እውቀት ባላት የህግ ሙያ በወቅቱ ለህዝብ ተወካዮች ምክር ቤት ተወዳድራ ምክር ቤት አልፋ በቀጥታ የማህበረሰቡን ችግር ለማቅረብና ችግሮቻችንን ችግሮቻችን አንስቶ ለማሰጠት ወስና ስትገባ የነበረው የምርጫ ቦርድ አንድ የመንግስት ሰራተኛ ስራውን ለቆ ነው ምርጫ ቦርድ ሄዶ መመዝገብ ይችላል። በዛ ደረጃ የእኛን ማህበረሰብ ችግር ለመፍታት በወቅቱ ስራዋን ለቃ ለህዝብ ተወካዮች ምክር ቤት ተወዳድራ የእኛን ችግር ለማሰማት የወሰነችበት ጊዜ በእድሜዋ ልጅ ነበረች። ነገር ግን ለህብረተሰቡ ካላት ተቆርቋሪነት የወሰደችው እርምጃ ያንን ለማገዝ አብረን አስቆመን ነበርና በሴትነቷ በዚያ ምርጫ ላይ ያደረገችው እንቅስቃሴ ያየ ኢትዮጵያዊ የሚገርም ነበር። ለእኛ ብላ ስራዋን ለቃ እንደገና ደግሞ ለምርጫው የሚጠይቀው ነገር ለማሟላት ፋይናንስ ይጠይቅ ነበረ፣ ጉልበት ይጠይቅ ነበረ፣ አዳራሽ ምክራት ይጠይቅ ነበረ፣ የተለያዩ ነገሮች። ይሄንን ነገር በሙሉ ያሷ አስተባብራ ራሷ ያደረገች እና የከፈለችው ነገር ቀላል አልነበረም። ከዛ ልምድ ከተመታች በኋላ የአስራ ዘጠኝ መቶ ዘጠና ሰባት የምርጫ ዘጠና ሰባት ወደ ቅልጅት ውስጥ የገባችበት በቅልጅት ውስጥ ያበረከተችው አስተዋጽኦ ከዛ ጋር ተያይዞ የደረሰባት ግፍና በደል የማይረሳ ነው። ነገር ግን እሷ ላይ የደረሰው በደል እኛን ይሰማናል እና የምን ጊዜም የምን ጊዜም ጀግናችን ናት። ስለዚህ ለእሷ የምናደርገው ነገር መቼም ከስ አስራ ስትወጣ ለመጀመሪያ ጊዜ በሚባል ደረጃ ኮሚቴ አዋቅረን መኪና ገዝተን ሸልመናል። የዝግጅት ኮሚቴ አባል ነበርኩኝ እኔ አስተባባሪም ነበርኩኝ። ድጋሚ ታስራለች፣ ግፍን ተቀብላለች። ድጋሚ እንደሞት አስራ ስትወጣ ልዩ አቀባበል አዘጋጅ አዘጋጅተን ተቀብለናታል። የመጨረሻ ከሀገር ወጥታ ከሰባት አመት ከስምንት ወር በላይ ቆይታ ነው ወደ ሀገር የገባችው ና ምንጊዜም ለእሷ ያለን ክብር መግለጽ በምንችለው ማድረግ በምንችለው ነገር በሙሉ መግለጽ ስላለብን፣ የህዝብ ልጅ ስለሆነች፣ የኢትዮጵያ ልጅ ስለሆነች። በሴትነቷ ግን የደረሰባት ግፍ እና በደል መቼም አይረሳም። ማንም አይችለውም። ያንን ግፍ እና በደል ለህዝብ ስትል ተቀብላለች ና የሁልጊዜ ጀግናችን ናት ለእኛ አቶ ነቢዩ ባዘዘው ከወይዘሪት ብርቱካን የሚደቅሳ አቀባበል አዘጋጆች አንዱ ለጊዜ አመሰግናለሁ። እግዚአብር ስጥልኝ፣ እግዚአብር ስጥልኝ አመሰግናለሁ። የቀድሞ የቅንጅት አመራር አባል የኪነ ጥበብ ባለሙያው አርቲስት ደበበ ሸቱ ቦሌ ዓለም አቀፍ አውሮፕላን ጣቢያ ተገኝተው ወይዘሪት ብርቱካንን ከተቀበሉ ታዋቂ ግለሰቦች አንዱ ነበር። የነበረው አጋጣሚ አለ። አይሮፕላኑ ከታሰበበት ሰዓት ቀድሞ ደረሰ። በኛ ሰዓት አቆጣጠር ከጠዋቱ አንድ ሰዓት ከኩል ይበጣል ተብሎ ነበር የተገመጠው እና ሴሱም ሊስታቸው የተሰጠና ቪአይፒ አዳራሽ ውስጥ እንዲገቡ የተፈቀደላቸው ሰዎች ገና በር ላይ ክሊረንስ እየተሰራ ነበረ፣ ግን በጣም ቀድሞ ገባ። እንደ አጋጣሚ ግን እኔ ቀደም ብዬ ገብቼ ስለነበረ እዛ ቪአይፒ አዳራሽ ሳገኛት ብቻዋን ያገኘኋት ሙሉ አዳራሽ ይዛ ብቻዋን ለውላድ ያገኛት እና ያው ተቃቀፍን እምልህምን ናፍቆታችንን ተወጣት ተወጣል እምባተን አነቃት እና እኔ የምቀበላቸው ሰዎች ሁሉ እንዲያለቅሶ አልፈልግም። የደስታ ለቅሶ እንደሆን ይገባኛል። ግን ቢሆንም ባሽምቷ ታፍሽ ደስታ ያስለቅሳል፣ ግን ደግሞ ያስቃል እና የምትስቀው ድርቱ ጋርን ነው ማየት ነው ፈልገው አልኳት። ወዲያው መሰራ ይገባል። ወዲያው ሰዓቱ እየደረሰ ሲሄድ የተፈቀደላቸው ሰዎች ግልብት ብሎ ገቡ። እናቷም ገብተው ነበር ቀደም ብለው፣ ወንድሟ እና ሌሎችም አክስት፣ አጎት ምን ምን ጋዜጠኞች በሙሉ ገብተው ነበረ እና መጀመሪያ እረፍት ካደረገችና ከቤተሰቧ እና ከሌሎችም ከገቡት እንግዶች ጋር ተገናኘችና ትንሽ እረፍት ካደረገች በኋላ ጋዜጠኞች በሙሉ ካሜራቸውን ደቅ ነው ምን ብለው ምን ብለው የመጀመሪያው ጥያቄ ምን ነበር የሚለው ምን ተሰማሽ ነበር ያሏት። እኔ ሕዝብም ይመስለኛል እውነትም ይመስለኛል እና የተለየነ የሆነብኝ ከዚያ ሀገር ስወጣ በፈቃደኝነት አይደለም የወጣሁት በምሬት በሽሽት በስደት ራሴን ያርጌነ የወጣሁት። በዚያን ጊዜ ብዙ ጋዜጠኞች ታስረዋል። ብዙ የኔ ጓደኞች ታስረዋል። ምንም ያላደረጉ ብሎግ በማድረጋቸው ብቻ አንዳንድ ጥያቄ በማንሳታቸው ብቻ የታሰሩ ሰዎች ነበሩ። አሁን ግን ሳይ እናንተም እኮ እኔን አሁን በነፃ ልታናግሩኝ መጣችሁ፣ እኔም በነፃ ልናገር ነው እና ይሄ አዲስ ነገር ሆኖብኛልና በቃላት ምን ብዬ እንደምገልጸው አላውቅም። ስዕል ብችል ኖሮ በቀለማት እያስተካከልኩ ገልጽላችሁ ነበር። በጣም ደስ ብሎኛል ብላ ነው የጀመረችው እንግዲህ የብርቱካንን ልዩነት የምታየው እዚህ ላይ ነው። ይህ ደስ ብሎኛል ፈንድቅ ያለው ምናምን አላለች። ምክንያቱም አላወቀችም፣ እውነትም ማድረግ እንዳለው ይህ ምንም መሰላት፣ ቅዠትን መሰላት፣ እውነትም ነው ጥላለች እና በኋላ እየተረጋጋች ስትመጣም እናቷን መጀመሪያ ይዛ አቅፋ ራቅ አረገቻቸውና እስቲ በደንብ ልይሽ፣ ረኔም በደንብ ልይሽ፣ እውነት ይሄ ሆነ አሏል። ከበርካታ ዓመታት በኋላ ከወላጅናት ጋር መገናኘት በድንገተኛና በአስጨናቂ ሁኔታ ከሀገር መውጣትና ድንገተኛ በሚመስል ሌላ አጋጣሚ መመለስ እንደተባለው የህልም የሚመስለውን ስሜት ይከስታል። ደበበ፣ እንዲህ ያሉትን አቀባበሎች ባለፉት ጥቂት ወራቶች የሙያ አጋሮችህን የተቀበልክበትንም አጋጣሚ ተመልክተናል። ይህ ወይዘሪት ብርቱካን አወጣጥም የነበራትን አጋጣሚ ዛሬ የተመለሰችበትም ግን ለየት የሚያደርገው ይመስላል። በፖለቲካው የጎላ ተሳትፎ የነበራት የወደፊቷ መሪ የሚል ተስፋ ብዙዎች ዘንድ አሳድራም የነበረች ለበረታ እንግልት የተጋለጠች ነበረችና ያን ጊዜስ እንደት እንዴት ታስታውሰዋለህ? እንደው ባጭሩ እሱን አስታውሰን ውይይታችንን እንቋጭ። ከመንገድ ላይ ሰላማዊ ሆና በምትራመድበት ሰዓት እንደ ትልቅ ትልቅ የጦር ምርኮኛ በፖሊስ ተከባ በሰደፍ እየተደበደበች ከመንገድ ላይ ተይዛ ነው የታሰረችው። የዚያን ጊዜ ይህንኑ ተመሳሳይ ካሜራ የያዙ ጋዜጠኞች ስለ እሷ ወንጀል፣ ስለ እሷ ጥፋት፣ ስለሷ መያዝ፣ ስለ እሷ መታሰር ዘገባ ለማቅረብ ይሯሯጡ ነበረ። እንግዲህ ከስንት ዓመት በኋላ ባልታሰበ፣ ባልተጠበቀ ይሆናል ተብሎ ባልተገመተ ሁኔታ ይሄ ለውጥ መጥቶ እነዚያ ካሜራዎች አሁን እሷን በክብር ተቀብለው እንኳን ደህና መጣሽ በማለት የወደፊት ሀሳብሽ ምንድን ነው ለሀገርሽ በብቃትሽ ተብላ ስትጠይቅ ልዩነቱን እዚህ ላይ ነው የምታይዋታል። ዛሬ እዛ የነበሩ ፖሊሶች በሙሉ እሷን ደህንነት የሚጠብቁ ነበሩ። በስምንት አመት በፊት ግን በአካባቢዋ የሚኖሩ ፖሊሶች እሷን ለማሰር ወደ ውህኒ ለመወርወር ምሯሯቱ ነበሩና፣ ያ ዘመን አልፎም ያ ጊዜ አልፎ አልተጠበጠ ሁኔታ አሁን ያለንበት ሁኔታ ላይ መጠን ይህንን ለማየት ያስቻለንን እግዚአብሔር እንደሆኑት በመስገን አይበዛት ያልሰዋል ምስጋና ያልሰዋል እንድምለው ነገር አለ። በእውነት ዶክተር አብይ በእኔ ግምት የተደበቀ ክንፍ ያለው ይመስለኛል። ምክንያቱም ዛሬ ጀርመን አይተው ነገ ጅቡቲ ታየዋለህ። ወዲያው ደግሞ ሲሄዱ ምክር ቤት ተሿሚዎች ሲያቀርብ ታየዋለህ። እኔም የሰው ጭንቅላት፣ የሰው አእምሮ፣ የሰው ጉልበት በምንም አይነት ታሉ ይህን ሊፈጽም ይችላል ብዬ ማመን ያስቸግረኛል። መልካም አልበጣም በጣም አምታለሁ። መልካም አርቲስት ደበበ ሸቱ የቀድሞ የትግል አጋርህ ልበል በቅንጅት ዘመን አብራህ ታስራ የነበረችውና ከስደት በኋላ ዛሬ ማለዳ ወደ ሀገሯ የገባችውን የቀድሞ የቅንጅት አመራር አባልና የአንድነት መሪ ወይዘሪት ብርቱካን ሚደቅሳን ወደ ሀገር መመለስ አስመልክቶ ለሰጠኸኝ አስተያየት ለጊዜ አመሰግናለሁ። እንደ ወትሯችን በኪነ ጥበብ ነክ ርዕስ መልሰን እንደምናገኝ ተስፋ አረጋለሁ። እግዚአብሔር ይስጥልኝ። በጣም አመሰግናለሁ።